የኢትዮጵያ ፓርላማ ትናንት ባካሄደው ስብሰባ የአስተዳደር ወሰንና የማንነት ኮሚሽን ማቋቋሚያ አዋጅን አጸደቀ። የፌዴሬሽን ምክር ቤት እልባት ሊሰጣቸው ያልቻሉ ጉዳዮች በዚህ ኮሚሽን ሊፈቱ እንደሚችሉም ታምኗል ይለናል። ከአዲስ አበባ ዘገባውን ያጠናቀረው እስክንድር ፍሬው። የአስተዳደር ወሰን የማንነት ጉዳይ የግጭት ምንጭ ሆኖ በቆየባት ሆኖም በቀጠለባት ኢትዮጵያ አዋጁ የሚደፍነው ክፍተት ከፍተኛ እንደሚሆን ታምኗል። እንደዚህ አይነት ችግሮችን እልባት ለመስጠት ኃላፊነት የተሰጠው የፌዴሬሽን ምክር ቤት ኃላፊነቱን እንዳልተወጣ የሚገልጹ አስተያየቶች በበረከቱበት ሰዓትም ነው አዋጁ የጸደቀው። ለሀገር ውስጥ የመገናኛ ብዙሀን አስተያየት የሰጡት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ተስፋዬ ዳባ ኮሚሽኑ ለወቅታዊው ችግር ወቅታዊ መፍትሄ መሆኑን አስረድተዋል። በማንነትና በአስተዳደር ወሰን ምክንያት ግጭቶች በጣም እየተበራከቱ ነው የመጡት። እነዚህ ግጭቶች ከእለት እለት እየሰፉና ጥልቀት እየያዙ ለብዙ ዜጎቻችን መፈናቀል እንደዚሁም ክልሎች ከክልሎች ጋርም ያቃረነ ብሔር ብሔረሰቦችንም እያጋጨ ያለ ጉዳይ ስለሆነ ይህንን ጉዳይ በተመለከተ በጥልቀት መርምሮ ሳይንሳዊ የሆነ የመፍትሄ ሀሳብ ለሚመለከታቸው አካላት እንዲያቀርብ የተቋቋመ ኮሚሽን ነው። በአስተዳደር ወሰንና በማንነት ጥያቄ ሳቢያ የተነሱ አለመግባባቶች በኢትዮጵያ የግጭት ምንጭ የስጋት መነሻ ሆነው ቀጥለዋል። በውልቃይት እና በጠለምት የተነሳው የማንነት ጥያቄ በአማራና በትግራይ ክልሎች መካከል እስከ ቃላት መወራወር የደረሰ ልዩነት አስከትሏል። ባለፉት ሁለት ዓመታት በኢትዮጵያ ከተካሄደው የተቃውሞ እንቅስቃሴ መነሻዎች አንዱም በውልቃይት አካባቢ ያለው የማንነት ጥያቄ መሆኑ ይታወሳል። በደቡብ ኢትዮጵያና በሌሎችም የአገሪቱ አካባቢዎችም እንደዚሁ መጠናቸው የተለያየ የማንነት ጥያቄዎች በንጥልጥል ላይ ናቸው። ከዚሁ ክልል የተወከሉት የፓርላማ አባል ናስር ካንሶ በትናንቱ ስብሰባ ያንጸባረቁት ይህንኑ ነው። እኛ ኮ እንደ ደቡብ ክልል ሲሬስ የሆነ ጉዳይ ውስጥ ነው አሁን ያለን ሀምሳ ስድስት ክልል እየተጠየቀ ዞን እየተጠየቀ ወረዳ እየተጠየቀ በየቀ ነው። አብሮ የሚኖሩ ማህበረሰቦች ትዳር አብሮ የኖሩት ድታች እንዲያደርጉ ግፊት እየተደረገ ነው መነሻው ምንድን ነው? የማንነት ነው። ይካልልኝ መች ነው የተጠየቀው? ረጅም ዓመት ምላሽ አላገኘም ነው። እኛ ግን በጣም ችግር ውስጥ ነው ያለ ነው። በእኔ በአንድ ወረዳ በማንነት ጥያቄ 26400 ሰው አካባቢ አሁን ጫካ ውስጥ ይኖራል። በአንድ ወረዳ የአስተዳደር ወሰንና የማንነት ኮሚሽንን ማቋቋሚያ አዋጅ ለማጽደቅ የተካሄደው የፓርላማ ስብሰባ የሀሳብ ፍጭት የታየበት ክርክርም የተካሄደበት መሆኑ ታይቷል። የሚበዙት የፓርላማ አባላት አዋጁን ደግፈው ተከራክረዋል። ሌሎች በተለይም ህወሓትን የወከሉ የፓርላማ አባላት ተቃውሟቸውን አሰምተዋል። ባለፈው ሰሞን በመቀሌ በተካሄደው ሰልፍ ከተደመጡ መፈክሮች አንዱም የማንነት ጥያቄ በህገ መንግስት እንጂ በኮሚሽን አይፈታም የሚል እንደነበር ይታወቃል። ሰሞኑን ከተለያዩ አስተያየቶችና ትንታኔዎች ጋር እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ